አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ከዓለም አቀፍ አድቬንቲስት ሬዲዮ ዘውትር ማለዳ ከ12፡30 እስከ አንድ ሰዓት ድረስ የሚተላለፈውን የተስፋ ድምፅ ሬዲዮ አድማጮቻችን፣ በጌታ ስም ሰላም እንላችኋለን። እንደምናደራችሁ። በዚህ ማለዳ የጌታ ፈቃድ ሆኖ ዝግጅቶቻችን አጠናቀን በአየር ሞገድ ለመገናኘት ያበቃንን አምላክ ስሙ ይባረክ እንላለን። ዛሬ በሚኖረን ቆይታ የምክረ ቤተሰብ የሚቀርብባቸውን መሰናዶች ይዘላችሁ ቀርበናል። በሚኖረን ቆይታ አብሮነታችሁን በጌታ ፍቅር ስንጠይቅ በዝግጅቶቹ መልካም በረከት እንደምታገኙ ተስፋ በማድረግ ነው። አሁን በቀጥታ ወደ ምክረ ቤተሰብ መሰናዶ እንተላለፍ። እግዚአብሔር አባታችን አምላካችን ሁልጊዜም ቢሆን ማንኛውንም ስራችን ከመጀመራችን በፊት ወደ አንተ መምጣት እንፈልጋለን። ወደ አንተ መምጣት እንወዳለን። ወደ አንተ ስንመጣ ደስ ይለናል። አንተ አባታችን ነህ፣ እኛ ልጆችህ ነን። አንተ ፈጣሪያችን ነህ፣ እኛ ፍጡራን ነን። የአንተ ንብረት ስለሆነ በፍጥረትም በደህንነትም ሁልጊዜም ወደ አንተ ስንመጣ ደስ ይለናል። በዚህ ጧትም ጌታ ሆይ ፊትህን እንሻለን ወደ አንተ እንመጣለን። ያለ እኔ አትችሉም አንዳች ታደርጉ ዘንድ ብለሃልና ያለ አንተ አንዳች ቁም ነገር ያለው ነገር መስራት የማንችል መሆናችን ስለሆነ የምናውቅ፣ እኔም አገልጋይህ ያለ አንተ ምንም መፈጸም የማልችል መሆንን ስለተረዳሁ በቅድሚያ ወደ አንተ እመጣለሁ። አንተ ይህንን ሸክላ ዛሬ ተጠቀምበት አንተ በዚህ ሸክል አማካይነት ለሕዝቦች የሚጠቅመውን መልእክት አስተላልፍ። የሚሰሙ ሁሉም ጌታ ሆይ በቃልህ አማካይነት ረዴትና በረከት እንዲያገኙ፣ ለመንግሥትህ ገጣሚ ዜጎች እንዲሆኑ ሁሉንም እንድትባርክ እለምንሃለሁ። በጌታ በኢየሱስ ስም አሜን። በዛሬቱ ዕለት በጣም አሳሳቢ ስለሆነ ጉዳይ ላነጋግራችሁ እፈልጋለሁ ስለ ትዳር ትዳር ምን ያህል አስፈላጊ እንደሆነ ምን ያህል ጠቃሚ እንደሆነ የምናውቅ ሁሉ እናውቀዋለን ስለ እሱ ልናውቅ የሚገባን ስለ ትዳር ልናውቃቸው የሚገባ ነገሮች አሉና እነሱ ነገሮች ዛሬ ጠዋት ልጠቃቀስ እፈልጋለሁ ሁለት አይነት መግለጫ ስለ ትዳር ተሰጥቶ አንብቤ ያለሁ አንዱ ያነበብኩት ምን ይላል ትዳር ማለት በቤተ ክርስቲያን ውስጥ ያለች ትንሽ ቤተ ክርስቲያን ናደራል ቤተ ክርስቲያን ምንድን ነው በቤተ ክርስቲያን ምን ይደረጋል በቤተ ክርስቲያን የሚደረገው እናውቃለን። ቤተ ክርስቲያን ቃለ እግዚአብሔር ይነበብበታል፣ ይሰበክበታል፣ ጸሎት ይደረግበታል፣ መዝሙር ይዘምርበታል፣ ክርስቲያን ከክርስቲያን ተገናኝተው ይዋዩበታል። አንዱ ሌላውን የሚያበረብታበት ጥሩ ቦታ። ስለዚህ እያንዳንዷ ቤት፣ እያንዳንዷ ትዳር፣ እያንዳንዱ ቤተሰብ በእግዚአብሔር አስተሳሰብ ትንሽ ቤተ ክርስቲያን፣ በቤተ ክርስቲያን ውስጥ ያለች ትንሽ ቤተ ክርስቲያን፣ እንደዚያ እንድትሆን ነው እግዚአብሔር የሚፈልገው። ይህንን ሰይጣን አይወድም። እያንዳንዷ ቤት ቤተ ክርስቲያን እንድትሆን አይፈልግም፣ አይወድም። እግዚአብሔር ግን ይፈልጋል። ስለዚህ ይታገላል፣ ይታገላል፣ ይታገላል። በእያንዳንዱ ሰው ቤት ጸሎት እንዳይደረግ፣ በእያንዳንዱ ሰው ቤት ቃሉ እንዳይነበብ፣ በእያንዳንዱ ሰው ቤት መንፈሳዊ መዝሙር እንዳይዘመር፣ ቤተ ክርስቲያን መሆኗ መሆኑ አቀርቶ ሌላ ነገር ልትሆን ሰይጣን ይታገላል፣ ያችን ቤት ለማጥፋት። እግዚአብሔር ግን በዚያቸውን ጊዜ የለም ይቺ የእኔ ቤተ ክርስቲያን ናት። እያንዳንዷ ቤት እያንዳንዷ የክርስቲያን ቤት ቤተክርስቲያን ናት። በቤተክርስቲያን ውስጥ ያለች ትንሽ ቤተክርስቲያን አንድ፣ ይሄ ነው ሁለተኛ ከዚያው ጋር የተያያዘ ቤተሰብ ማለት በአገር ውስጥ ያለች ትንሽ አገር ናት። በአገር ውስጥ ያለች ትንሽ አገር። አገር ምንድናት? አገር መኖሪያችን ናት። አገር እናታችን ናት። አገር ምግባችን ናት። የወለደችን ናት። ያሳደገችን ናት። አገራችን እንወዳታለን። ከእኛ በጊዜ የነበሩ አባቶቻችንም ይወዷት ነበር ለሷ ሲሉም ህይወታቸውን የሰው እጅግ ብዙ ናቸው። የሀገር ፍቅር የሀገር ፍቅር እያንገበገባቸው፣ እያቃጠላቸው በገደል፣ በተራራ፣ በዱር፣ በጫካ፣ በዋሻ እየዞ አገራቸውን የሀገራቸውን ነፃነት ዳንደበራቸውን አስከብረዋል። ስለዚህ ቤተክርስቲያንን እንደዚሁ ቤተሰብ እንደዚሁ በአገር ውስጥ ያለች ትንሽ ሀገር ፍቅርን የምንማርባት፣ ፍቅርን የምናሰብባት፣ እስበሳችን ባልና ምሽት የምንፋቀርባት ልጆቻችን ደግሞ ከእኛ ፍቅርን የሚማሩባት እስፈሳቸው የሚፋቀሩባት ለዘላለም የማይበጠስ ዘላቂ የሆነ ፍቅር የሚመሰረቱባት ቦታ ናት። ስለዚህ ነው በሀገር ውስጥ ያለች ትንሽ ሀገር የተባለችው። ትዳር ማለት በሀገር ውስጥ ያለች ትንሽ ሀገር። እዚያው ቀጥሎ ደግሞ ያንበቡት መጽሐፍ ይላል ትዳር ማለት በዓለም ውስጥ ያለች ትንሽ ዓለም ናት። ዓለማችን ትልቅ ናት። ዓለማችን ሰፊ ናት። በእሷ ውስጥ ያለች ትንሽ ዓለም ናት። ዓለምን ታደርጋለች። ዓለም ሥነ ሥርዓትን ተከትላ የምትሽከረክር ጉዳይ ነች። አንድ ቀን እንኳ ሥነ ሥርዓቷን የማታጓድል በ365 ቀን ፀሐይን የምትዞር በአራት ሰዓት በራሷ የምትዞር ሕጉን ተከትላ የምትኖር የእግዚአብሔርን ሥነ ሥርዓት ማታዛንፍ ዓለም ናት። ቤተ ክርስቲያንም ወይም ደግሞ ቤተሰብ በዓለም ውስጥ ያለች ትንሽ ዓለም ናት። እያንዳንዷ ቤት ሥነ ሥርዓት ሊኖራት ይገባል። እያንዳንዷ ቤት ሕግ ሊኖራት ይገባል። እያንዳንዷ ቤት ልጆቿን ሥነ ሥርዓት ልታስተምር ይገባል። ያን ጊዜ እንዲህ የሆነ እንደሆነ ዓለማችን በሰላም ለመኖር የምትችል፣ እያንዳንዱ ወጣት፣ እያንዳንዱ ልጅ ሥነ ሥርዓት ተከትሎ የሚኖር የሆነ እንደሆነ፣ ከኃጢአት የራቀ የሆነ እንደሆነ፣ ከወንጀል የራቀ የሆነ እንደሆነ፣ ከአበሳ የራቀ የሆነ እንደሆነ ዓለማችን በሰላም ተኝታ ለማደር ትችላለች። ስለዚህ ነው የተባለው ቤተሰብ በዓለም ውስጥ ያለች ትንሽ ዓለም። ይሄ በጎ መግለጫዋ ነው። ደግሞ ክፉ መግለጫ አለ። ይህን ክፉ መግለጫ የሰጠው ግን አንድ ልጅ ነው። አንድ ወጣት ነው። ሁለት ቄሶች ሁለት ቄሶች ያላገቡ ሕፃናትን ከሕፃናትም አልፈው ከፍ ያሉትን በቃለ እግዚአብሔር መሰረት በክርስትና እንዲጸኑ ቃል ኪዳናቸውን የሚያድሱበት ጊዜ አለ። በልጅነታቸው ያጠምቋቸዋል ሳያውቁ። በኋላ ግን ከፍ ባለው ጊዜ ቃል ይገባሉ። አንድ ቀን ሁለት ቄሶች ወጣቶችን ሰብስበው ቃል ሊያስገቡ፣ በክርስትናቸው ጸንተው እንዲኖሩ ቃል እንዲገቡ ለማድረግ ተሰብስበው ጥያቄ ይጠይቋቸዋል። ይህንን ኮንፈርሜሽን ይሉታል። ይህንን ይህ ቃል ኪዳን ማጽናት ከማድረጋቸው በፊት ጥያቄ ይጠይቃሉ። ወጣቶቹን ይጠይቋቸዋል። አንዱን ወጣት ያ ቄሱ ምን ይለዋል ትዳር ምንድን ነው ብሎ ይጠይቀዋል። ያ ልጅ ቀን አለና ትዳር ማለት ሰዎች ወደ ተሻለ ዓለም እስኪሄዱ ድረስ የሚቆዩበት የሲኦል ቦታ ነው። ያንጊዜ ድንግጥ ይላል ቄሱ። ድንቅጤልና አይ፣ ተሳስቶነው አሁን እኮ የተናገረው የሲኦልን መግለጫ የጠየቁ መስሎት ነው። ስለ ሲኦል የጠየቁ መስሎት ነው የሰጠው የሲኦልን መግለጫ ነው፣ ይላል ያ ጓደኛው። ቄስ ግን ተው፣ ዝም በል፣ አንተ አላገባህ፣ እኔ አላገባሁ፣ አንተ ስለ ትዳር ምን ታውቃለህ? ይሄ ልጅ እኮ ያየው ነገር ይኖራል ስለ ትዳር። ስለዚህ እውነቱ ይሆናል። ሰዎች ወደ ቻለ ዓለም እስኪሄዱ ድረስ የሚቆዩበት የሲኦል ቦታ ነው ያለው እውነቱ ሊሆን ይችላል አለው፣ ይባላል። ሁለት መግለጫዎች የተለያዩ መግለጫዎች አንዱ ሲኦል አንዱ ገነት። እውነት ነው፣ ትዳር ለአንዳንድ ሰዎች ሲኦል ነው፣ ለአንዳንድ ሰዎች ደግሞ ገነት ነው። ዛሬ ይህንን መልክት የማስተላልፈው የሁላችንም ትዳር ገነት ሊሆን ይችላል አንዳንድ መጽሐፍ ቅዱስ የሚጠቁመንን ነገሮች ብናውቅ፣ አንዳንድ መጽሐፍ ቅዱስ የሚያስተምረን ትምህርት ብንከተል ለሁላችንም ትዳራችን ገነት ሊሆን ይችላል። ለወደፊቱም ትዳር የሚመስሩት ወጣቶች በሚነገረው ቃል መሰረት ትዳራቸውን የመሰረቱ እንደሆነ፣ በሚነገረው ቃል መሰረት የኖሩ እንደሆነ ትዳራቸው ገነት ሊሆንላቸው ይችላል። ባለመታደላችን ዛሬ ግን ትዳር የተባለው ነገር በችግር ላይ ወድቋል፣ ችግር ገጥሞታል። ምንድነው ችግሩ? እንዲያው ልብስ እንደሚለዋወጥ መጋባት፣ መፋታት፣ መጋባት፣ መፋታት። እንዲያውም ቃል ኪዳን መሆኑ ቀርቶ ኮንትራት ተባለ። ትዳር ኮንትራት ነው። ያ ኮንትራት የሚቆየው ሁለቱ የተኮናተሩ ሰዎች እስከተስማሙ ድረስ ነው። ሁለቱ የተኮናተሩ ሰዎች ካልተስማሙ ያ ኮንትራት ይፈርሳል ብለው ነው የሚያምኑት። በዚህ ምክንያት ይጋባሉ፣ ይፋታሉ፣ ይጋባሉ፣ ይፋታሉ። በዚህ ምክንያት በልጆቻቸው ላይ ብዙ መከራ ይደርሳል። ያ እነዚያ መከረኞች ህፃናት በሌሉበት ጉዳይ፣ የነሱ ስህተት ባልሆነ ጉዳይ ብዙ መከራ ሲቀበሉ እናያለን። ከዚህ አውጣን እግዚአብሔር፣ ከዚህ እንድንወጣን ይህን መልእክት ማስተላለፈው። ወላጆች ትዳር ሲመሰረቱ ምንድነው? በእግዚአብሔር አስተሳሰብ ትዳር ዘላቂ። አንድ ጊዜ የፈሪሳውያን ወደ ክርስቶስ መጥተው ሰው ሚስቱ ሊፈታ ይገባል ወይ ብለው ጠይቀውት ነበር። በፍጹም አላነበባችሁም? ምን መጀመሪያ የፈጠራቸው አንድ አድርጎ እንደፈጠራቸው አንድ ስጋ አድርጎ እንደፈጠራቸው፣ ሁለት አይደሉም፣ አንድ ናቸው። አንድ ስለሆኑ አይላዩም ለዘላለም። በዘፍጥረትም መጀመሪያ ሲናገር ሳለ ሰው አባቱንና እናቱን ይተዋል፣ በሚስቱ ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። አንድ ስጋ አንድ ናቸው ነው። በመጽሐፍ ቅዱስ አባባል በእግዚአብሔር አስተያየት ትዳር የሚፈርስ ነገር አይደለም፣ ከዝሙት በቀር ከተጋቡት አንዱ ዘማዊ የሆነ እንደሆነ ወይም እሱ ወይም እሷ፣ ያን ጊዜ ሊፋቱ ይችላሉ ይላል መጽሐፍ። ከዚያ በተረፈ ግን ዘላቂ ነው። ሰይጣን ግን ይላል የለም፣ ትዳር ሲያመችህ ይዘው የምትገፋ፣ ሳመችህ የምትተወው አማራጭ ያለው ጉዳይ ነው። ኮንትራት፣ ነው። በኮንትራቱ መሰረት ምኖር ነው ነው የሚሉት። የለም። በዚህ ምክንያት የሁሉ መከራ ይመጣ። ይሄ ብቻ አይደለም፣ መግባትና መፋታት ብቻ ሳይሆን፣ አሁን የሚገርመው የሚደንቀው ነገር አንድ አይነት እጾታ ያላቸው ሰዎች የሚጋቡ፣ ቤተ ክርስቲያን አንዳንዶች ቤተክርስቲያን ይህን ይፈቅዳሉ። አንድ አይነት እጾታ አለ። ወንድ ከወንድ ሴት ከሴት እንዲጋቡ፣ ይሄ የእግዚአብሔር ቃል ኃጢአት ነው እንደሚል እያወቁ ያችን ግን መናገር ስለሚፈሩ ሰው እንዳያስቀይሙ ብለው ይጋቡ። ወንድ ከወንድ ይጋባ፣ ሴት ከሴት ይጋባ፣ ያለ ችግር ያለ ችግር። የሚያሳዝን ጉዳይ፣ በጣም የሚያሳዝን ጉዳይ። ሴት ከሴት ይጋባ ምንም አደለም፣ ወንድ ከወንድ ይጋባ ምንም አደለም። ወንድ የነበረው ሴት ይሁን ሴት የነበረችው ወንድ ይሁን። የለውጡለት ምን ማለት ተበላሸ፣ ተበላሸ፣ ተበላሸ። በድሮ በታሪክ ስንመለከት ሳለ የሮም መንግስት ኃይለኛ መንግስት የሚባለው እሱ ነበረ። አራት መቶ ዓመት በላይ ዓለምን የገዛ ኃይለኛ። ታዲያ የዚያ መንግስት ብርታቱ ምን ነበር ይላሉ? ቤተሰብ እናቲቱ ንግሥት ናት። አባትየው ንጉሥ ነው። በቤታቸው ልጆቻቸውን በሥነ ሥርዓት ያሳድጉ ነበር አባትና እናት ባንድ ላይ ሆነው፣ ስለዚህ እነዚህ በሥነ ሥርዓት ያደጉ ወጣቶች የሀገራቸውን ዳር ድንበር አስከብረው አሳምረው ጠብቀው ኑረዋል። አራት መቶ ዓመት በኋላ ግን ቤተሰብ እየላላ ሲሄድ ቤተሰብ እየወደቀ ሲሄድ የቤተሰብ ማንነት ሲረሳ ያ ሁሉ ጠፋ። ጠላቶቻቸው ከውጭ ከግዛታቸው ውጭ የነበሩ ያን ጊዜ ሰተት ብለው ሲገቡ የሚከላከልም አልነበረም። ቤተሰብ ጠፋ፣ አገር ጠፋ ማለት ነው። ቤተሰብ ከሌለ አገር የለችም ማለት ነው። አገር የምትኖረው ጥሩ አገር የምትሆነው ጥሩ ቤተሰብ ሲኖር ነው። ይህንን ያላወቀ ሁሉ ወደ መከራና ወደ ችግር ይወድቃል። እግዚአብሔር ይምላል። በሚልክያስ መጽሐፍ ስለ ባልና ሚስት ስለ መፋታት የተናገረው የሰጠው ትምህርት ስላለ እንመለከተዋለን። ሚልኪያስ መጽሐፍ ሁለተኛው ምዕራፍ ላይ፣ ሌላው የምታደሩት ነገር ደግሞ የእግዚአብሔርን መሰዋ በእንባ ታትለቀልቃላችሁ። ከእንግዲህ ወዲያ ቁርባናችንን ስለማይመለከትና በደስታም ከእጃችሁ ስለማይቀበል ታለቅሳላችሁ፣ ትጮም አላችሁ። አንተንም ለምን አንተም ለምን ሆነ እናንተም ለምን የሆነ ብላ ትጠይቃላችሁ። ይህ የሆነው የትዳር ጓደኛህን፣ አጋርህን፣ የቃል ኪዳን ሚስትህን አታልሃታልና እግዚአብሔር፣ ባንተና በወጣትነት ሚስትህ መካከል ያለው ቃል ኪዳን ምስክር ነው ብሎ ነበር። እግዚአብሔር አንድ አላደረጋችሁምን? በስጋም በመንፈስም የእርሱ ናችሁ። ለምን እንዳደረጋችሁ? ፈሪሃ እግዚአብሔር ያለውን ዘር ይፈልግ ስለነበረ ነው። ስለዚህ በመንፈሳችሁ ራሳችሁን ጠብቁ፣ ከወጣትነት ምሽታችሁም ጋራ ያላችሁን ታማኝነት አታጉሉ። ፍቺን እጠላለሁ ይላል እግዚአብሔር የእስራኤል አምላክ። ከዚህ የተሻለ ምን አማርኛ ይገኛል? ከዚህ የተሻለ እንዴት ግልጽ ይሆናል? ፍቺን እጠላለሁ ይላል እግዚአብሔር። የጠላበት ምክንያት አለው። ፍቺን ከፈቀደ በፍቺ ምክንያት ብዙ መከራ እንደሚመጣ ያውቃል። ልጆች አሉ። የተወለዱ ልጆች አባትና እናት ይለያሉ። አባት ጋራ ሲሆኑ እናት ያምራቸዋል፣ እናት ጋር ሲሆኑ አባት ያምራቸዋል። በመካከል ጠባያቸውን የሚጠብቅ ይጠፋል፣ ይበላሻል፣ ችግር ይፈጥራል። ስለዚህ እግዚአብሔር ምላል መፋታትን እጠላለሁ። የወጣትን ደሚስ ጋር በሰላም ኑር ከእሷ አትለይ፣ አብራችሁ ኑሩ። ግን ይህን ማለት ቀላል ነው። ታዲያ እንዴት ነው? አልግባባ ያሉ እንደሆንስ? አልስማማ ያሉ እንደሆንስ? ጠባይ ለጠባይ ካልተስማሙ እንዴት አብረው ይኖራሉ? አብራችሁ ኑሮ በማዘዙ መልካም ነው ይላል። ነገር ግን አንድ ሁለት የምጠቁማቸው ነገሮች አሉ። ምንም እንኳ ከተጋቡ በኋላ አለመግባባትም ቢፈጠር አለመስማማትም ቢፈጠር ሊታረም ይችላል፣ ሊሰካከል ይችላል። እግዚአብሔር ይረዳል። ስህተታቸውን አርመው አብረው በሰላም ሊኖሩ ይችላሉ። መፋታት መፍትሄ አይደለም። ሌላ ችግር ነው የሚያመጣው። ይችን ይፈታል፣ ሌላይቱን ያገባል፣ ይፈታል፣ ሌላይቱን ያገባል። ለዘላለም ደስ ይኖር ይሆናል የለም። መፋታቱ መፍትሄ አይደለም። ማሻሻሉ ነው መፍትሄው፣ ማረሙ ነው መፍትሄው። ወደዚያ ነው ልናተኮር የሚገባል። አዲያም የሚረዱ ነገሮች አሉ። በዘዳግም ምዕራፍ 10 ቁጥር ሀያ ስትመለከቱ ሳለ ምን ይላል? ከቤተሰብ ጋር ከህዝቦችህ ጋር አብረህ በሰላም ለመኖር ከፈለክ መጀመሪያ ማድረግ ያለብህ ከእግዚአብሔር ከአምላክህ ጋር ተጣበቅ። ከእግዚአብሔር ከአምላክህ ጋር ተጣበቅ። አንድ ሰው ከአምላኩ ጋር ከተጣበቀ ከአምላኩ ጋር ፍቅር ካለው፣ ሰላም ካለው፣ ደስታ ካለው እርግጠኛ ነኝ፣ በእርግጠኛነት እናገራለሁ፣ ከቤተሰቦቹ ጋርም በሰላም ሊኖር ይችላል። ቅድሚያውን ግዜት ይሄ ነው። አያንዳንዳችን ከእግዚአብሔር ጋር አብረን በሰላም መኖር አለብን። ከእግዚአብሔር ጋር መጣበቅ አለብን። በቃሏ አማካኝነት መጣበቅ፣ በጸሎት አማካኝነት መጣበቅ፣ በአገልግሎት አማካኝነት ከእሱ ጋር መጣበቅ፣ ከአምላካችን ጋር መጣበቅ። ከእሱ ጋር ከተጣበቅን የመጀመሪያውን ግንኙነታችን ከእሱ ጋር ካረግነ ከሰዎች ጋር ያለን ግንኙነት መባረኩ አጠራጥርም ይሆናል። መጀመሪያው ግን ከአምላክህ ጋር አምላክህን ረስተህ አምላክህን ትተህ ከቤተሰብ ጋር ሰላም ሆናለሁ ብትል አይሆንም፣ አይሆንም። የሰላም ምንጩ እግዚአብሔር ነውና መጀመሪያው እግዚአብሔር ነው። አስቀድመህ እግዚአብሔር ነው የሚለው። መጀመሪያ እግዚአብሔር፣ በመጀመሪያ እግዚአብሔር ሰማን፣ በመጀመሪያ እግዚአብሔር። እሱ ከቀደመ ሌላ ሁሉ ይከተላል። ከልጆች ጋር ያለ ግንኙነት፣ ከምሽት ጋር ያለ ግንኙነት፣ ምሽት ከባልዋ ጋር ያላት ግንኙነት ሰላም ይሆናል፣ ደስታ ይሆናል። መጀመሪያ ግን ለእግዚአብሔር ቦታ ስጡ። ቀኑን ስትጀምሩ በእግዚአብሔር ስም ጀምሩት። ሌት ቀኑ ስትጨርሱ በእግዚአብሔር ስም የተጨረሰ ይሁን። ስራችሁን ስትጀምሩ በእግዚአብሔር ስም ጀምሩት። ያን ጊዜ ሁሉ ነገር የተቃና ሊሆን ይችላል። አንዱ ነው እንግዲህ። ሁለተኛው መጽሐፍ ቅዱስ የሚነግር ሰው አባቱንና እናቱን ይተዋል፣ በምሽቱ ይጣበቃል፣ ሁለቱ አንድ ስጋ ይሆናሉ። ከእግዚአብሔር ጋር አንድ ከሆነ በኋላ ከምሽቱ ጋር አንድ ስጋ አንድ ይሆናሉ ነው የሚል ቃሉ። ምንድነው አንድ የሚያደርጋቸው? ምንድነው የሚያጣብቃቸው? ሙጫው ምንድን ነው? እንዲህ ያንን ሙጫ ባገኘ ነው ምን ነው። በዚያ ሙጫ የተጋቡትን ሁሉ አጣብቀን አጣብቀን አጣብቀን ብንለቃቸው ለዘላለም እንደማይፋት ሆነው አብረው ሊኖሩ ይችሉ ይሆናል። ምንድን ነው ያ ሙጫ? መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ ስለሚናገር ከእኔ የተሻለ አቀራረቡን ስለሚያውቀው እሱን ላነበው እፈልጋለሁ። ኤፌሶን ወደ ፌሶን መጽሐፍ እንሄዳለን። ምዕራፍ አምስት እንዲያ አነባለሁ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስ አካሉ ለሆነችውና አዳኛዋ ለሆናት ቤተ ክርስቲያን ራሱ እንደሆነ ሁሉ ባልን የሚስቱ ራስ ነውና፣ እንግዲህ ቤተ ክርስቲያን ለክርስቶስ እንድትገዛ ሚስቶች ለባሎቻችሁ በማንኛውም ነገር እንደዚሁ መገዛት ይገባቸዋል። ባሎች ሆይ ክርስቶስ ቤተ ክርስቲያኒቱን እንደወደዳትና እንደ ወደዳትና ራሱን ስለ እርሷ አሳልፎ እንደሰጠ እናንተ ሚስቶቻችሁ ውደዱ። በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁም ጉድፍ ወይም የፊት የመጪ ማደድ አንዳችም ምክንያት ሳይኖገኝባት በቅድስና ነውርን በሌለበት ክብር ቤተ ክርስቲያኗን ለራሱ ሊያደርጋት ነው። ባሎችም እንዲሁም ሚስቶቻቸውን እንደ ገዛ ስጋቸው መውደድ ይገባቸዋል። ሚስቱን የሚወድ ራሱን ይወዳል። የገዛ ስጋውን የሚጠላ የለም፤ ይመግበዋል፣ ይንከባከበዋል። ክርስቶስ ቤተ ክርስቲያኒቱን እንዳደረገ ልክ እንደዚሁ ነው። እኛ የክርስቶስ አባላት፣ የክርስቶስ አካል ብልቶች ነንና፣ ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ይህ ጥልቅ ምስጢር ነው። እኔም ይህንን ስለ ክርስትናና ስለ ቤተ ክርስቲያን ስለ ክርስቶስና ለቤተ ክርስቲያን እናገራለሁ። ሆኖም ከእናንተ እያንዳንዱ ሚስቱን እንደራሱ አድርጎ ይውደድ፣ ሚስትም ባሏን ታክብር። እዚህ ላይ ነው እንግዲህ መገለጫው የተሰጠው። ጥሩ ማብራሪያ ተሰጥቶናል። አብረው እንዲኖሩ በሰላም እንዲኖሩ ከተፈለገ ለሚስቶች የተሰጠ ምክር አለ፣ ለባሎች የተሰጠ ምክር አለ። ቆይቶ ደግሞ በስድስተኛው ምዕራፍ ላይ ለልጆችም የተሰጠ ምክር አለ። መጀመሪያ እስቲ የሚስቶችን ምክር እንመልከት። ሚስቶች ሆይ ለባሎቻችሁ ታዘዙ ቤተ ክርስቲያን ለክርስቶስ እንደምትታዘዝ አንዳንድ ጊዜ ሰዎች በዚህ ጉዳይ ላይ ይቸገሩበታል ይጨነቁበታል እንዲያውም ይላሉ ይሄ መጽሐፍ መጽሐፍ ቅዱስ የኢምፔሪያሊስት መጽሐፍ ነው ሴቶችን ያጠቃል የትምክተኞች መጽሐፍ ነው የሚሉም አሉ ለባላ ተገዢ ብሏልና የረሱት ነገር አለ ለክርስቶስ እንደምትገዙ ለባሎቻችሁ ተገዙ ለክርስቶስ እንደምትገዙ እኔ ህይወቴ አጭር አደለም ዘመኔ ብዙ ነው በዘመኔ ሁኑ ያየሁት ነገር ቢኖር ምንድን ነው አንዲት ሴት እንኳ አንዲት ራሷን ለክርስቶስ አስገዝታ ክርስቶስ በደለኝ ክርስቶስን አልወደውም ክርስቶስ ጨቋኝ ነው የምትል አንድም አልሰማሁ አንድም አላየሁ አልሰማውም ለምን አይደለማ ጨቋኝ አይደለም አፍቃሪ ነው፣ መሐሪ ነው፣ ደጋፊ ነው፣ አቃፊ ነው፣ ረዳት ነው። ተወደዋለች፣ በጣም ተወደዋለች። ለእሱ መገዛት አይከብዳትም። ባሎችም ልክ ክርስቶስ ቤተ ክርስቲያንን በሚመለከተው አይን ሚስቶቻቸውን የሚመለከቱ ከሆነ ያቺ ሚስት ለባሏ ለጥ ሰበጥ ብላ ትገዛለች ደስ ብሏት። ምክንያቱም ጥሩ ነዋ ክርስቶስ ጥሩ ነው። እሱም የጨቁን አምላክ አደለም። ይሄ ለሴቶቹ የተሰጠው ነው። ለወንዶችስ ምን አለ? ወንዶች ሆይ ሚስቶቻችሁን ውደዱ። ታዲያ በምን አይነት እንደምንወዳት ይነግረናል። ቤተ ክርስቲያኒቱን ክርስቶስ እንደወደደ፣ ስለ እሷም ራሱን እንደለወጠ አደጋችሁ በዚህ አይነት ውደዷቸው። ክርስቶስ ለቤተ ክርስቲያኒቱ ያደረገውን አድርጉ። እንዴት ነው ያደረገው? ክርስቶስ ቤተ ክርስቲያኒቱን ከመውደዱ የተነሳ ራሱን ለእሷ አሳልፎ ሰጠ። እራሱን በመስቀል ላይ ሰጠ። አንድ ወንድ ለምሽቱ ራሱን ለመስጠት ፈቃደኛ ካልሆነ አይወዳትም ማለት ነው። በእውነተኛ ፍቅር የሚወዳት ከሆነ ለምሽቱ ራሱን አሳልፎ ይሰጣል። ፍቅራችንም እስከዚህ ድረስ ነው መሆን ያለበት፣ ራስን እስከ መሰዋት። ለምን ክርስቶስ ይህንን ያደረገዋል? ምንም ወደኋላ አላለም። ይወዳታል ቤተክርስቲያን። ስለዚህ እራሱን በነፃ በፈቃደኝነት እራሱን ሰጠ። በዚህ አይነት ውድዷቸው እራሳችሁን እስከ መስጠት ደረሰ። አንድ። ሁለተኛ ፍቅራችሁ እነሱን የሚያነጻ መሆን አለበት። ክርስቶስ ቤተ ክርስቲያኗን እንዳነጻ በውሃ ማጠቢያ እንዳጠባት በመንፈስ እንዳጠባት ቆሻሻ ሁሉ እንዳስወገደ፣ እናንተም እንደዚሁ ሚስቶቻችሁን የምታነጹ ባሎች ሁኑ። በሚስቶቻችሁ ውስጥ ጉድለት ቢኖር፣ በሚስቶቻችሁ ውስጥ ጥፋት ቢኖር ያነት ጥፋት በእናንተ አማካይነት ሊወገድ ይችላል። አስተማሮች ናችሁ፣ መሪዎች ናችሁ፣ ተንከባካቢዎች ናችሁ። ክርስቶስ ቤተ ክርስቲያኑን አጠባት፣ በውሃ ይላል። በውሃ አጥቦ ከቆሻሻ ሁሉ ንጽ አረጋት ንጹ አረጋት። ያቺ ሴትም እውነተኛ ባል ክርስቲያን የሆነ ባል ካገኘች፣ በዚያ ባል አማካኝነት ካላት ኃጢአት ሁሉ ታጥባ ነፃ ትሆናለች። የአይነት ፍቅር ይኖራችሁ፣ ይህንን ነው የሚለው። ሶስተኛ ይህችን ቤተ ክርስቲያን ራሳችሁን የምትወዱትን ያህል ውደዷት። ይህችን ሚስታችሁን ራሳችሁን የምትወዱትን ያህል ውደዷት። ራሱን የሚጠላ ሰው የለም። አካሌ ለእኔ ክብር ነው። በጣም አንድ ክፍልም ከአካሌ የምጠላው የለኝም። እጄ፣ እግሬ፣ ዓይኔ፣ ሁለመናዬ ወደዋለሁ። በጣም ወደዋለሁ እና ያነንም ከመውደድ የተነሳ ይው ልብስ አለብሰዋለሁ ጫማ አረገለታለሁ፣ ምግብ መግባዋለሁ። ከመውደድህ የተነሳ የምትወደውን ሰው የማትጎዳ ስለሆነ ትንከባከበዋለህ። ባል ምሽቱን የሚወድ ከሆነ ይንከባከባታል። እንዳታዘን፣ እንዳትቆጣ፣ እንዳትጎዳ፣ እንዳትታመም፣ ታማም እንደሆነ እንድትድን ይንከባከብላታል። በጣም ይንከባከባታል። ይሄ ነው እንግዲህ ሶስተኛው አራተኛው ፍቅራችሁ የክርስቶስ አይነት ፍቅር ከሆነ የማይቆረጥ ፍቅር ነው። አይቆረጥም። ገመዱ አይበጠስም። ሁለቱ አንድ ስጋ ይሆናሉ። ሞት እስኪለያቸው ድረስ አንድ ሆኖ ይኖራል። ፍች የለም። እዚህ ላይ ነው ነጥብ። ፍች የለም። በክርስቲያኖች መካከል በክርስቲያን ጋብቻ፣ እውነተኛ የክርስቲያን ጋብቻ ፍችን አያውቅም። አብሮ ይኖራል። እስከ መጨረሻ አብሮ ይዘልቃሉ። ጌታ ኢየሱስ ክርስቶስ ከቤተ ክርስቲያን ጋር አልተፋታም። ድሮ ነበረ ከክርስቲያኖች ጋር ዛሬም አለ፣ እስከ መጨረሻ አብሮ ይኖራል ከክርስቲያኖች ጋር እውነተኛ የተዳርጓደኛም ሚስትም ሆነች ወይም ባል እንደዚሁ ነው። ነበሩ አሉ እስከ መጨረሻ ሞት እስኪለያቸው። እንዲያውም ሲጋቡ ቃል ግዳን ሲገቡ ቃል ግዳ ናቸው የሚለው ሞት እስኪለየን ድረስ ነው የሚለው ሞት እስኪለየን ድረስ አብረ እኖራለን። ስለዚህ ሞት እስከሚለያቸው ቀን ድረስ ሁለቱ ተሳስረው ኖራሉ። ወገኖች፣ አሁን የተቋቋሟቸው ነገሮች አሉ። እነሱን የምንከተላቸው ትዳራችን የተባረከ ይሆናል። አንደኛ ከእግዚአብሔር ጋር መጣበቅ። ሁለተኛ ጥፋትን ቢኖር ባልና ሚስቶች እየተራረሙ አብረው ይኑሩ። ሶስተኛ ይህንን ያደረግን እንደሆነ እግዚአብሔር ራሱ እግዚአብሔር እራሱ የፍቅር አምላክ በመካከላችን ይገኛል። ቤታችን፣ ትዳራችን ይባርካል። እግዚአብሔር ይባርካችሁ።